ኤም 4 ሃይማኖት። አቶ ከበደ፣ እስከ ዛሬ ድረስ ስለ ኢትዮጵያ ሕዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ። ማወቅ የሚፈልጉት ምን እንደሆነ ካወቅሁትና ማስረዳት ከቻልሁ ይጠይቁኝና ልንገሮት። መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ሕዝብ የሚያምንበትን ሃይማኖት ነው። ኦርቶዶክስ። ምንም እንኳን ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ አብዛኛው ህዝብ ኦርቶዶክስ ነው። ሌሎችስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ካቶሊክ፣ ፕሮቴስታንት፣ እስላም ምንም እንኳ ሁሉንም ባለማወቄ ልነግረው ባልችል ከብዙ ጥቂቶቹ ካቶሊክ፣ ፕሮቴስታንትና እስላም ናቸው። መውረዝ መወረዝ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? ግሪክ አመጣጥ የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። ቄስ፣ ቀሳውስት መፈቀድ የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? መነኩሴ መለኩሴ። አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎች በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ፣ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ። አቶ ከበደ እስከ ዛሬ ድረስ ስለ ኢትዮጵያ ህዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ ማወቅ የሚፈልጉት ምን እንደሆነ ካወቅሁትና ማስረዳት ከቻልሁ ይጠይቁኝና ልንገረዎት መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ሕዝብ የሚያምንበትን ሃይማኖት ነው። ምንም እንኳ ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ አብዛኛው ሕዝብ ኦርቶዶክስ ነው። ሌሎችስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ምንም እንኳን ሁሉንም ባለማወቄ ልነግረው ባልችል ከብዙ ጥቂቶቹ ካቶሊክ፣ ፕሮቴስታንትና እስላም ናቸው። የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎች በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ፣ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ አቶ ከበደ። እስከ ዛሬ ድረስ ለኢትዮጵያ ሕዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ። ማወቅ የሚፈልጉት ምን እንደሆነ ካወቅሁትና ማስረዳት ከቻልሁ ይጠይቁኝና ልንገረዎት። መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ሕዝብ የሚያምንበትን ሃይማኖት ነው። ምንም እንኳን ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ፣ አብዛኛው ሕዝብ ኦርቶዶክስ ነው። ሌሎቹስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ምንም እንኳን ሁሉንም ባለማወቂ ሊነግረው ባልችል ከብዙ ጥቂቶቹ ካቶሊክ፣ ፕሮቴስታንትና እስላም ናቸው። የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎቹ በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ፣ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ። በ በዋሽንግተን ውስጥ አንድ በጣም ጥሩ መስጊድ አለ። ሊዋኝ ልብሱን አወለቀ። ማውለቅ። ይህ መጽሐፍ ወደ አማርኛ ተተረጐመ። መተርጐም። በዚህ ሰፈር ውስጥ የሚገኙት ቤቶች በጣም መወደዳቸውን ከማን ሰማህ? አንድ ሰው ነገረኝ። ረጅሙን ሰማያዊ ፎቅ ቤት ለመግዛት ካቶ ለማ አባት ጋር ተስማማህ? የለም ገና በመነጋገር ላይ ነን። ያስተማሪው ገረድ ጥሩ ፓስታ ሹታ ትሰራለች። አዎ ጥሩ ትሰራለች። የተከራየኸው ቤት አጥር ግቢ ውስጥ የመኪና ማቆሚያ አለ? አዎ አንድ ሰፊ የመኪና ማቆሚያ አለ። ለሚመጣው ዓመት መኪና ቢረክስ ምን አይነት መኪና ትገዛለህ? ካዲላክ ነዋ። ሌላ ምን እገዛ ይመስልሃል? የገረድህና የአሽከርህ የቤት አያያዝ አስደሰተህ? አዎ በጣም አስደስቶኛል። የንግድ ሚኒስትሩ ሃይማኖት ምንድን ነው ኦርቶዶክስ ይመስለኛል እከተማችሁ ውስጥ የሚኖሩት እስላሞች መስጊድ አላቸው አዎ በጣም ጥሩ መስጊድ አላቸው አቶ ዮሐንስ ቢሞት ንብረቱን የሚወርስ ልጅ አለው አዎ አንዲት ሴት ልጅ አለችው። ያቶ ከበደ ሀብት ለምን ተወረሰበት? አንድ የሠራው መጥፎ ሥራ ይኖር ይሆናል። ሃይማኖትህ ከግሪክ ኦርቶዶክስ ሃይማኖት ጋር ይመሳሰላል። አሁን በጣም የተቀራረበ ነው። ኢትዮጵያ ውስጥ ቄስ ሚስት ማግባት ይፈቀድለታል? አዎን፣ ይፈቀድለታል። መነኩሴዎች ማግባት ይፈቀድላቸዋል? የለም፣ አይፈቀድላቸውም። አሜሪካ ከመጣት ጀምሮ እሁድ እሁድ የትኛው ቤተ ክርስቲያን ትሄዳለህ? ግሪክ ኦርቶዶክስ ቤተ ክርስቲያን እሄዳለሁ። አውሮፓ ውስጥ ትምህርት ቤት መርከሱን ማን ነገረህ? ወንድሜ እዚያ ይማር ነበርና ከእሱ ሰማሁ። አዲስ ከተማ ውስጥ የሱፍ ልብስ መሸጡን በስልክ ጠየቅ? አዎ፣ ጠየቁ። የቤተ ክርስቲያኑ ጸሐፊ ቄስ ነው? አዎን፣ ቄስ ነው። ነገ ቤተ ክርስቲያኑ በስንት ሰዓት ይዘጋል? በስምንት ሰዓት ከሃያ ደቂቃ ይዘጋል። የእስላሞች መስጊድ ቅዳሜ የጠዋት ክፍት ነው? አዎ ሁል ጊዜ ክፍት ነው። በመስጊዱ ውስጥ አንድ ሰው ከመግባቱ በፊት ጫማውን የግዴታ ማውለቅ አለበት? አዎ ማውለቅ አለበት። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ስትገባስ ማውለቅ ግዴታ ነው? አሁን አብዛኛው ቤተ ክርስቲያን ውስጥ ከመግባትህ በፊት ማውለቅ ያስፈልጋል። የኢትዮጵያ የቤተ ክርስቲያን መጽሐፎች ወደ አማርኛ ተተርጉመዋል? የለም አልተተረጎሙም። የቤተ ክርስቲያኖቹ ሁኔታ አሁን ተሻሽሏል አዎ ትንሽ ተሻሽሏል የለማ አመጣጥ ለምን እንደሆነ ይገባሃል? የለም አይገባኝም ኢትዮጵያ ውስጥ በየትኛው ጠቅላይ ግዛት ውስጥ ብዙ ቤተ ክርስቲያኖች አሉ? በጎጃምና በትግሬ ጠቅላይ ግዛቶች ነው። ድርሰት የኢትዮጵያን ሃይማኖት በቀላሉ መደምሰስ አስቸጋሪ ነው። እግዚአብሔር ዓለምን ፈጠረ። መፍጠር። ሐሳቡን ተቃወምሁት። መቃወም። ግራኝ ስለሆነ ሆነ፣ በግራ እጁ ይጽፋል። የኢትዮጵያን ታሪክ እንማራለን። ብዙ ሰዎች ጨፈጨፈ። መጨፍጨፍ። አባቴ የነገሩኝ ነገር መጠቀስ ስለሚያስፈልገው በየጊዜው እጠቅሰዋለሁ። መጠቀስ፣ መጥቀስ። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በአራተኛው መቶ ዓመተ ምሕረት ነው። የሆነው ሆኖ ብዙ ጊዜ ሃይማኖቷን ለመደምሰስ የተነሱ ሰዎች ነበሩ። ምንም እንኳን እነዚህ ሰዎች በየጊዜው አዲስ ሐሳብ እየፈጠሩ ሃይማኖቷን ለመደምሰስ ቢሞክሩም ኢትዮጵያ እነሱን በመቃወም እስከ ዛሬ ሃይማኖቷን ጠብቃ ትገኛለች። አንድ ጊዜ አንድ ግራኝ መሐመድ የሚባል ሰው ከምስራቅ ኢትዮጵያ ተነሥቶ በክርስቲያኖች ላይ በጣም ትልቅ ጉዳት አድርጎ ነበር። ብዙ የጥንት ታሪክ ያላቸውን አሮጌ ቤተክርስቲያኖች አቃጠለ። ቀሳውስትንም ጨፈጨፋቸው። ከሱም ሌላ አንዲት ዮዲት የምትባል ኃይለኛ ሴት በኃይሏ ተነስታ የክርስቲያንን ሃይማኖት በመቃወም በቤተ ክርስቲያንና በክርስቲያኖች ላይ ጉዳት ማድረጓ በታሪክ ላይ ተጽፎ እናገኛለን። ጥያቄዎች የክርስቲያን ሃይማኖት ወደ ኢትዮጵያ የገባው መቼ ነው? የኢትዮጵያ ሃይማኖት ከየትኛው ሃይማኖት ጋር ይመሳሰላል? ኢትዮጵያ ውስጥ የክርስቲያንን ሃይማኖት የተቃወሙትን ሰዎች ስም ጥራ እነዚህ ሰዎች ሃይማኖቱን የተቃወሙ ለምን ይመስልሃል ኢትዮጵያ ውስጥ ከሚገኙት ብዙ ሃይማኖቶች ጥቂቶቹን ንገረኝ የኢትዮጵያ ቄሶች ሚስት ማግባት ይፈቀድላቸዋል። This is the end of unit 47.